የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በመተማ ወረዳ በታጣቂዎች ከተፈጸመ እገታ ማምለጡን የተናገረ ሰው የተናገረውም የገለጸው ድምፅ ነው የተወሰደው። ሙሉ ዘገባው በዕለቱ አቢሬስ ይቀርባል። ኢትዮጵያ ከሱዳን በመግባት ላይ ለሚገኙ ስደተኞች መጠለያ ጣቢያ ማቋቋሟን እንዲሁም ከአዲስ አበባና ከተለያዩ የአገሪቱ ከተሞች የተጠናከሩ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ማክሰኞ ሐምሌ 4 2015 ዓ ም ጤና አስትልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ በቅንብሩ በአባስ ለስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜናዎች የምታሰማን ስመኝሽ የቆየናት እስከ ምሽቱ አራት ሰዓት ድረስ ከተለያዩ አካባቢዎች ዘገባዎቻቸውን ካደረሱን ዘጋቢዎቻችንና የስራ ባልደረቦቻችን ጋር አብረናችሁን ዘልቃለን። በቅድሚያ ግን ሰዓቱን ያለም ዜና። በድጋሚ እንደምናመሻችሁ አድማጮች፣ እንዲሁም ተመልካቾች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ከዳርፉር ክልል ወደ ቻድ የሚሻገሩ ስደተኞች ቁጥር መጨመሩን ተመድ አስታወቀ ቱኒዚያ ከሊቢያ በሚያዋስናት ድንበር መካከል መፈናፈኛ ያጡ ስደተኞችን መልሳ ተቀበለች እና የኔቶ ኃላፊ ስዊድን ወደ ኔቶ ጥምረት እንድትቀላቀል ቱርክ መደገፏን ገለጹ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። በደቡብ ክልል አሌ ወረዳ ውስጥ ታጣቂዎች ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸውን የወረዳው ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ያለው የአሌ ልዩ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተወካይ አቶ ምንጩ ሺዑት በጥቃቱ ሰዎች መገደላቸውን ተናግሯል። በጥቂቱ ደቂቃ ውስጥ በተቀያየሩ ሁለት ህይወት አልፏል። በታችኛም አንድ ሰው ሞቷል። ገበያውን ጨርሶ ወደ ቤት ሲመጣ ነው። ሰባት ሰዓት ላይ ነው። እንዲሆነው ጥቃቱ በኮንሶና በአሌ ልዩ ወረዳ አዋሳኝ አካባቢ መፈጸሙና ወደ ገበያ ሂደው ሲመለሱ የነበሩ ሰዎች ሰለባ መሆናቸውም ተናግሯል። አቶ ምንጩ አሁንም የጸጥታ ስጋት በአካባቢው ስለመኖርም ገልጿል። ከዛ በኋላ የተከሰተ ነገር ባይኖርም አሁን የጸጥታ ስጋት አለ። መንገዱ ላይ ጫካ ሙሉ ተበትኖ ነው ያለውና በጣም ነው የተዘጋጁ ላከሆነ ዝግጅት ነው ጥይቶች ሁሉ ከጂንካ ስጫ ነው ዳይሬክት እንዲ የተረጋገጠ ሁለት መኪና በጥይት እነሱ መኪና ጥይት መጫኑ ሳይሆን ጥይት የደብቆ መኪና ውስጥ ገብቶ ቀይ አፈር ላይ ሁለት መኪና ላይ ጥይት ተገንቶ እነሱ ግን ፈርጥጦ ሄዷል። የታጠቁ ከማለታቸው ውጪ ስለ ገዳዮቹ ማንነት ዝርዝር ጉዳዮችን ያልተናገሩት አቶ ምንጩ የግድያው ምክንያት ምን ሊሆን እንደሚችል ስጠየቁም ይህ ነው የምትለው ነገር የለም። እነሱ ተዘጋጅቶ ገበያ ላይ ሰው ይመጣል ይገራያሉ። የኛ የእኛ መተላለፊያ የአለ መተላለፊያ ዲማያ የምትባል መንደር አለች። የኮልመ ሰዎች የምኖሩበት ወደ መንገድ ስታልፍ ሁሉ ጊዜ ስጋት ነው። ይደበድባሉ። ዲማያ የምባልበት ቦታ ላይም አሁን ዛሬም ሰውን እየደበደቡን አሁን ያልሰሙ ይህን ድርጊት ያልሰሙ በብዛት ወደ ኮንሶ ገበያ በሞተር ሄዳሉ። ገበያ ያሉ እዛ ላይም አሁን ገበያተኞች መንገድ ላይ እየተደበደቡ የሚመለሱበት ኬሶች አሉ። ጥቃቱ የተፈጸመበት ስፍራ ባይደርሱም የፌደራልና የክልል ፖሊስ ወደ አካባቢው መግባታቸውን ተናግሯል። የፌደራል መንግስት ሰራዊት ገብተዋል። ኮንሶ አካባቢ አሉ መሰለ የአለ ህዝብም ከጅንካ ክልል በዛ ከተማ ላይ የቀሩ አሉ። መንገድ ላይ ማለፍ ፈርቶ እነሱንም ለማሳለፍ የተደረገ ጥረት ነበርና ያለው ኮንዲሽን ይሄንን ነው መስለው። የአካባቢው የጸጥታ ሁኔታ ጋብ እያለ ማገርሽቱን ከተያያዘ አመታትን አስቆጥሯል። በተለይም ባለፉት አራት ዓመታት ውስጥ የበዛ ንብረት የወደመበትና የሰው ህይወት የጠፋበት ሁከትም አስተናግዷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በሱዳን ሶስት ወራት ያስቆጠረውን ግጭት በመሸሽ በሺዎች የሚቆጠሩ ሰዎች ጎረቤት ወደምትገኘው ማዕከላዊ አፍሪካዊቷ ሀገር ቻድ እየተሰደዱ መሆናቸውን የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አስታውቋል። የዓለም አቀፉ ሰብዓዊ ተቋም ኃላፊም በሱዳን ያለውን ሁኔታ እጅግ በጣም ጭካኔ የተሞላበት የእርስ በርስ ጦርነት ሲሉ ገልጸውታል። የዓለም ምግብ ፕሮግራም ዛሬ ባወጣው መግለጫ ባለፈው ሳምንት ብቻ ከሱዳን ዳርፉር ክልል የተነሱ 20 ሺህ ሰዎች በቻድ ድንበር ላይ ወደምትገኘው አድሬ የተሰኘች ትንሽ ከተማ መግባታቸውን ገልጿል። በሱዳን ያለው ግጭት ጎሳን መሰረት እያደረገ መምጣቱን ተከትሎ እየሸሹ ያሉ ሰላማዊ ዜጎች ሆን ተብለው ኢላማ ይደረጋሉ የሚሉ ሪፖርቶች እየወጡ ባሉበት ወቅት ከዳርፉር ወደ ቻድ የሚገቡት ስደተኞች አብዛኞቹ በጠና የቆሰሉ መሆናቸውን የምግብ ተቋሙ መግለጫ ጨምሮ አመልክቷል። ወደ ቻድ ከሚገቡት ህጻናት አስር በመቶ ያክሉም የተመጣጠነ ምግብ እጥረት አለባቸው ብሏል። የቆሰሉና የፈሩ ሰዎች ልጆቻቸውን በእጃቸውና ልብሳቸውን በጀርባቸው አድርገው ድንበሩን አቋርጠው እየሮጡ ነው ያሉት በቻድ ያለ ምግብ ፕሮግራም ኃላፊ ፒየር ሆኖራት። ከአደጋ የሚጠበቁበት ደህንነት የሚሰማቸው ቦታና ሰብአዊ እርዳታ ይፈልጋሉ ብለዋል። በሱዳን ጦር ሰራዊትና ፈጥኖ ደራሽ ድጋፍ ሰጪ ኃይሎች መካከል በሚያዝያ ወር ጦርነት ከተነሳ ጀምሮ ከ250 ሺ በላይ ስደተኞችና 38 ሺ ተመላሾች ወደ ቻድ መግባታቸው ተመልክቷል። ከሰሐራ በታች ከሚገኙ የአፍሪካ ሀገራት የተሰደዱ በመቶዎች የሚቆጠሩ ሰዎች አደገኛ ወደ ሆነው የሊቢያ ባለቤት አልባይ ድንበር ክፍል ተገፍተው ለሳምንት ያለምንም መሰረታዊ አቅርቦት ከቆዩ በኋላ ወደ ቱኒዚያ እየተመለሱ መሆኑን ሰብዓዊ እርዳታ ተቋማት አስታወቁ። ስደተኞቹ በዚህ ወር መጀመሪያ ወደ ሊቢያ ድንበር እንዲገቡ የተገደዱት ስፋክስ በተዘኘው የቱኒዚያ ወደብ ከተማ ከተፈጸመ ግድያ ጋር በተገናኘ የጸረ ስደተኝነትና ዘረኝነት ጋር የተያያዘ ውጥረት እየጨመረ በመምጣቱ ነው። በወደብ ከተማዋ ከሜዲትራኒያን ባህር ላይ አደገኛና አንዳንዴም ገዳይ በሆኑ የጀልባ ጉዞዎች ወደ ጣሊያን የሚሻገሩ ህገ ወጥ አዘዋዋሪዎች የሚገኙበት ማዕከል ነው። እነዚህ ጀልባዎች መካከል አንዷ እሁድ ለት በቱኒዚያ ባህር ዳርቻ ላይ የሰጠመች ሲሆን የወደብ ጠባቂዎች አስራ አንድ ሰዎችን ሲያድኑ አንድ አስክሬን ማግኘታቸውን ሌሎች አስር ሰዎች ደግሞ የደረሱበት አለመታወቁን የሳክስ አቃቤ ሕግ ቢሮ አስታውቋል። ወደ ቱኒዚያና ሊቢያ ድንበር አካባቢ የተገፉት በመቶዎች የሚቆጠሩ ስደተኞች እጣ ፈንታ ዓለም አቀፍ ሰብአዊ ተቋማት ዘንድ ስጋት በመፍጠሩ አስቸኳይ እርምጃ እንዲወሰድ ጥሪ አቅርበዋል። በቱኒዚያ የስደት ፖሊሲ ላይም ጥያቄዎች አስነስቷል። ከሳምንት በፊት ቱኒዚያ የስደተኞች ጀልባዎች ወደ አውሮፓ እንዳያቋርጡ የድንበር አገልግሎቶቿን እንድታጠናክርና እያሽቆለቆለ ያለውን ኢኮኖሚዋን ለማገዝ የአውሮፓ ህብረት ለቱኒዚያ ፈላጭ ቆራጭ መንግስት አንድ ቢሊዮን ዶላር ሰጥቶ ነበር። በባለቤት አልባው ድንበር ክፍል ወደ ስድስት መቶ የሚጠጉ አፍሪካውያን ስደተኞች መፈናፈኛ አተው መቆየታቸውን ለአሶሼትድ ፕሬስ የገለጸው ከአይቮሪ ኮስት የተሰደደ የ29 ዓመት ወጣት ይኖሩበት ከነበረው ስፋክስ ከተማ ዩኒፎርም ያለበሱ ሰዎች በውድቀት ለሊት መጥተው ወደ ድንበሩ እንደወሰዷቸው ገልጿል። ሰብአዊ ተቋማት ባደረጉት ግፊት የቱኒዚያ ፕሬዝዳንት ካይስ ሰኢድ ስደተኞቹ እንዲመለሱ ትእዛዝ ከሰጡ በኋላ እሱና ወደ መቶ የሚጠጉ ሌሎች ስደተኞች በቱኒዚያ ወደምትገኘው ሜዴይን የተሰኘች ደሴት መዛወራቸውን አመልክቷል። በተያያዘ ዜና በሊቢያ ምስራቃዊ የአገሪቱ ክፍል የሚገኝ ፍርድ ቤት የሜዲትራኒያንን ባህር በጀልባ በማቋረጥ ወደ አውሮፓ ለመጓዝ ሲሞክሩ ሕይወታቸው ባለፈው 11 ፍልሰተኞች ሞትና ሕገወጥ የሰዎች ዝውውር በተከሰሱ አምስት ሰዎች ላይ የእድሜ ልክ እስራት የፈረደባቸው መሆኑን የሊቢያ ዋና አቃቤ ሕግ ቢሮ ትላንት ሰኞ አስታውቋል። የአሶሴትድ ፕሬስ ዘገባን ደረጀ ደስታ ያቀርበዋል። ሊቢያ ውስጥ በባይዳ ከተማ የሚገኘው ፍርድ ቤት ሌሎች ዘጠኝ ተከሳሾችም እያንዳንዳቸው በ15 ዓመት እስራት እንዲቀጡ የወሰነባቸው መሆኑን የዋና አቃቢ ህጉ አስአልሰዲቅ አልሱር ጽህፈት ቤት አስታውቋል። ሌሎች 24 ሰዎች ደግሞ የአንድ ዓመት እስራት የተፈረደባቸው መሆኑን ጽህፈት ቤቱ ባወጣው መግለጫ አመልክቷል። ተከሳሾቹ ፍልሰተኞች ከሊቢያ ወደ አውሮፓ ህገወጥ በሆነ መንገድ የሚተላለፉበት መረብ ተሳታፊ አካል መሆናቸውን መግለጫው ገልጿል። ይሁን እንጂ መግለጫው ፍልሰተኞቹ የሞቱበት የጀልባው አደጋ መቼ እንደደረሰ ዝርዝሩን አልገለጸም። የፍርድ ቤቱ ውሳኔ ግጭት በአመሳት የሰሜን አፍሪካዊቱ አገር ህገወጥ የሰዎች አዘዋዋሪዎች ላይ ያነጣጠረ የቅርብ ጊዜው እርምጃ ነው ተብሏል። ባለፈው አርብ የዋናው አቃቢ ህግ ጽህፈት ቤት በዋና ከተማይቱ ትሪፖሊ የሚገኝ ሌላ ፍርድ ቤት አንድ ተከሳሽ ላይ የእድሜ ልክ ስርዓት ሌሎች ሁለት ተከሳሾች ላይ ደግሞ የ20 ዓመት እስር መፍረዱን አመልክቷል። ከቅርብ ዓመታት ወዲህ ሊቢያ ግጭትና ድህነት በመሸሽ የተሻለ ህይወት ፍለጋ ከመካከለኛው ምስራቅና አፍሪካ ወደ አውሮፓ ለሚያቀኑ ፍልሰተኞች ዋና መሸጋገሪያ የሆነች መምጣቷም ተመልክተዋል። በነዳጅ የበለጸገችው ሊቢያ እንደ ኤሮፓ አቆጣጠር በ2011 በኔቶ የተደገፈው ህዝባዊ አመፅን ተከትሎ የረዥም ጊዜ አምባገነኑን ሞዓመር ጋዳፊ ተወግደው ከተገደሉ በኋላ ወደ ቀውስና ትርምስ ገብታለች። ህገወጥ የሰዎች አዘዋዋሪዎችም የዚህ ለዚህ አለመረጋጋት አጋጣሚ ተጠቃሚ ሆነዋል። ግብጽ፣ አልጄሪያና ሱዳንን ጨምሮ በስድስት አገራት ወሰኖች በኩል ፍልሰተኞችን በህገ ወጥ መንገድ ያጓጉዛሉ። ተስፋ የቆረጡ ፍልሰተኞችን እንደ ነገሩ በጎማ በተሰሩ መናኛ ጀልባዎች እንደ ዕቃ እየቀረቀቡ የማዕከላዊ ሜዲትሬኒያን ባህር የሚያቋርጠውን አደገኛውን ጉዞ እንደሚያካሂዱ ተነግረዋል። ባለፈው መጋቢት ወር በተባበሩት መንግስታት ድርጅት የሚደገፉ የሰብአዊ መብት ባለሙያዎች በሊቢያና ሊቢያ ውስጥ በሚገኙ ፍልሰተኞች ላይ ኢሰብአዊ ወንጀሎች እንደሚፈጸሙና ሴቶችም ላይ አስገዳጅ የወሲባር የጦርነት ወንጀሎች እንደሚፈጸሙባቸው መረጃ መኖሩን ተናግረዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ የማክሰኞ ምሽት መሰናዶቻችን ወደ አሉላ ልመልሳችሁ። ስመኝሽን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ሐምሌ 4 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ የምስልና ድምፅ የቀጥታ ስርጭት አቀናባሪያችን ደግሞ ጆጊል ነው። አሁን በቀጥታ ወደ ዕለቱ አቢይ ርዕስ ነው መወስዳችሁ። በመተማ ወረዳ አንድ ሰው በታጣቂዎች ሲገደል ሌሎች ዘጠኝ ሰዎች መታገታቸው ተገለጠ። በአማራ ክልል በምዕራብ ጎንደር ዞን በመተማ ወረዳ ጉባይ ጀጀሊት በተባለች ቀበሌ ታጣቂዎች አንድ ሰው እንደገደሉና ዘጠኝ ሰዎችን አግተው እንደወሰዱ የአካባቢው ነዋሪዎች ገለጡ። ለታጋቾች ቤተሰቦች ስልክ ደውለው መጠኑ የተለያየ ብዙ መቶ ሺህ የማስለቀቂያ ቤዛ ወይም ገንዘብ እየጠየቁ መሆኑንም ነዋሪዎቹ ተናግረዋል። ነዋሪዎቹ ለግድያውና ለእገታው ተጠያቂ ያደረጉት በጫካ የነበሩና በእርቀ ሰላም ስም ተመልሰው ወደ ማኅበረሰቡ የተቀላቀሉ ጽንፈኛ ሲሉ የጠሯቸው የቅማንት ታጣቂዎች እንደሆኑም አመልክተዋል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ቢክስ ወርቄ በጠቀሱት ወረዳ አካባቢዎች ግድያና እገታው መኖሩን አምነው በስፍራው ታጥቀው በሚንቀሳቀሱ ኃይሎች ላይ እርምጃ እየተወሰደ ነው ብለዋል። አስቴር ምስጋናው ዝርዝሩን ይዛለች። በምዕራብ ጎንደር ዞን በመተማ ወረዳ ውስጥ ባሉ አንዳንድ ቀበሌዎች በተደጋጋሚ የሚፈጸመው የሰዎች ግድያና እገታ እንዳሳሰባቸው የአካባቢው ነዋሪዎችና የተጎጂ ቤተሰቦች ተናገሩ። በወረዳው የገንዳዋ ነዋሪ መሆናቸውን የገለጹልንና ስማቸውን እንዳንጠቅስ የጠየቁን ግለሰብ ሐምሌ አንድ ቀን በወረዳው ከሽንፋ ተነስቶ ወደ ገንዳዋ ቀበሌ በመጓዝ ላይ የነበረን አንድ አይሱዚ ተሽከርካሪ ጉባኤ ጁጁሊት በምትባል ቀበሌ በተለምዶ የልዩ ኃይል ካምፕ ተብሎ በሚጠራው ቦታ

ሰላም እኔ እንጀር የለበሱ ናቸው እኛ መከላከያ ናቸው ብለን ነበር። በኋላ እንደገና ቦታ ይዜ ቆማሉ እያሉ ሲደርስን በዚሁ ጉባኤ ጅጅሊት ቀበሌ ወንድሙ እንደተገደለበት የሚናገረው ደስታው ዱሬ የሰላሳ ሶስት ዓመትና የአንድ ሴት ልጅ አባት የሆነው ኢንጂነር ድርጅት ዱሬ የተባለው የሁለት ጊዜ ታናሽ ወንድሙ እንደተገደለበት ተናግሯል። አስከሬኑን መተማ ሆስፒታል እንዳገኘው የሚናገረው ደስታው ከትላንት በስቲያ እሁድ እንደተቀበረ ገልጿል። ሁለት ይኸው በኢንጂነሪንግ የተመረቀው እዛ በአዲስ አበባም ስራ ይዞ በደብረ ዘይት አካባቢ ነበር። ከዛ ደግሞ ወርዶ ለእኛ ከተማ ቋራ ወረዳ ዋና ከተማ ገለጉ አካባቢ ነበር፣ በተቋራጭነትም ሲሰራ ነበር። ጓደኛው ሙቶ ለለምሶ መጥቷን የማገኘውትን ወንድሙ ነኝ። እናንድ ወደ ቤት ስለው አይ ከዚህ ሰምቼ ወደ ሸዲ ወደ መተማ ወረዳ ገንድዋ ከተማ ወደ ሸዲ መሄደው ሲለኝ አይ ከሽንፋሽ ሄዲ እስከ እንትን እስተጎንደር ያለው መስመር ሰው እየታገተበት እየተቀማበት እየተዘረፈበት የተገደበት እየተገደለበት ስለሆነ አትሄድ። እስኪ ወንድምህ አለም ታገስ። ደግሞ ቀኑ ሐምሌ አንድ ነው መባቻ ነበር። ይገርምሻል፣ እኔ ወደ ቤት ሳሄድ እሱ ወደ ገንድዋ ከተማ መኪና አፈላልማ ስምንት ሰዓት አካባቢ ወደ ገንድዋ ከተማ ጉዞውን ቀጣ። ነው ታጥቆ በቆዩ ሀይሎች ነው ልጁ የተገደለው። ሌሎች ታስሮ ያሉ ቁጥር አልታወቀም። አስከሬን ያገኘ ነው ልጁ ተመጥቶ ኤቨር መታወቂያ እኮ አላገኘ ነው። ስልክም ያለው የትምህርት መረጃውም አላገኘ ነው። ለነብ ያለ በመኪና ወስዶ መተማዎች ባለፈው ቅዳሜ ከታጣቂዎች ግድያና እገታ ያመለጠውን አሽከርካሪ ዝርዝር መረጃ እንዲሰጠን ብንጠይቀውም ለረዳቱ ማስለቀቂያ ስምንት መቶ ሺህ ብር ተጠይቆ መንገድ ላይ እየለመነ እንደሆነ ጠቅሶ ዝርዝር መረጃ ለመግለጽ ተቆጥቧል። ሌላ ኃይል ሲመጣ ከኋላ መኪኖች ምናምን ሲመጡ ወጥቼ መኪና ጋ ሄድኩ። ከዛ በመከላከያ መልክት መከላከያ ነበር። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በወረዳው በተጠቀሱ ቀበሌዎች ሰሞኑን ግድያውና እገታው መኖሩን አረጋግጠዋል። ቄታ አምጥተናል ብለን በገመገምንበት ወቅት እንደተባለው በአንድ ከቋራ ወደ ገንዳዋ መቀመጫ በሚመጣ አይሲቪ መኪና ላይ እገታ ተፈጽሟል ማለት ነው። አቶ ሲሳይ የተባሉ የመተማ ከተማ ነዋሪ እንደሚሉት ደግሞ ከባለፈው ሰኔ ወር ጀምሮ በወረዳው በተለያዩ ቀበሌዎች እገታና ግድያ መስፋፋቱን ይናገራሉ። ማለች ወደ ደረጎ የሚሰዱ እዛ አካባቢ ወገኖቻችን ተገለዋል። መኪና ላይ እየታገቱ ደውብናል። ባለፈው ደግሞ ከመቸላ የሚባል ቀበሌ ለእሶ ሲሄዱ ነው እንግዲህ መንገድ ላይ ጠብቀው ሰዎች መለፍ ሄጀስ የገደሉ ሰዎች ናቸው። እነዛ ተገደሉ በኋላ አራት ሰዎች ደግሞ ታግተው ወደ ሌንጫ የሚባል ቀበሌ ወስደው አንዱንም ገለው ታለት ነው። ወደ ሰኔ ሀያ አምስት እና ሀያ አራት አካባቢ ነው ሰዎቹ የታገቱት። ገን የሚባል ቀበሌ አዳኛ ገር ጫቆ የሚባለውን በተመሳሳይ ይህ ደንገር የሚባል አካባቢ የሚገኙ ወገኖቻችን ወንዝ አለ ገንዶ የሚባሉ እሱን ደግሞ አግተው አምጥተው እዚህ መቃ አካባቢ አግተው እነሱን ለማስለቀቅ ስድስት መቶ ሺህ ብር አምጥተው ቄሶቹ ናቸው እንግዲህ ከአዳኝ ሀገር ጫቆ የሚባለው ወረዳ አንስተው አምተው መቃ የሚባል ከተማ አለ ከእሱ ሲሰጡ ብሩንም ሽማግሌዎችንም ወስደው አገፋቸው። ደግሞ የአካባቢው ነዋሪዎችና የተጎጂ ቤተሰቦች እንደሚሉት በአካባቢው ጥቃቱን የሚፈጽሙት ጫካ የነበሩና በርቀ ሰላም ስም የገቡ የቅማንት ታጣቂዎች ናቸው ይላሉ። በርቀ ሰላሙም ወደ ሰላም የገባ አለ፣ ወደ ከፊ የገባ አለ በአብራቸው ደግሞ ወደ ግድ ያልሰጣ አለ። እሱም አሁን ረብሽ ሆነው ያለው እነሱ ምኛ ማለት ነው። አቶ ሲሳይ የተባሉ አስተያየት ሰጪ ግን ይህንን አይቀበሉም። ጥቃቱን የሚፈጽሙት ሽፍታ ሲሉ የጠሯቸው ከሁለቱም ብሔር የወጡ ታጣቂዎች ናቸው ብለዋል። በእነሱ ስምም ይማኛለህ። ለምሳሌ በአማራው ውስጥም አለ። ምንም ይሄ ግብ ነው። እኛሁ በቅማንት ይቻልልም። አማራውም ቢሆን ምጽዋን የቅማንት ተወላጆችን አስሮ የሚገል ብር ቀጣም አለ አሁን ባለፈው እዚህ ዘባጭ አካባቢ የተደረገውም ይሄ ነው ይህ ያን እናወግዛለን ከአማራ ውስጥ ያለውን አማራው እያጋለጠ እያሳደደም ዘባጭ የሚባል አካባቢ ባለፈው ወንድሞቻችን የቅማንት ተወላጆችን አግተው ብር አምጡ ብለው ብርንም ወስደው ቅማንቶችን ገለውብናል የኛ የአማራ በኩል ያለ ሽፋሪ መጽንፈኛ ይል ማለት በቅማንቱ በኩል ደግሞ ይህ ብድር መለሳ እየተባለ ዝሙር ስለዚህ በቅማንት ያለ ማህበረሰብ እና በአማራ ያለ ማህበረሰብ በአንድ ላይ ሆነን ኦፕሬሽን እናካሂድ ይህን ኦፕሬሽን እንዲሳካ የሚያደርገው ደግሞ የዞኑ ሰላም እና ደህንነት ነበር። ጸኛ የታገሱ ሰዎች እኮ ብር ከፍለው ሲለቀቁ እጅ ከፍንጅ ለፖሊስ አንስዘን ፖሊስ ለቆታነ የተባለው ገንዷ ከተማ ነው። መንግስት ደግሞ አጥን የለኝም እኔ ይህን ቀጠና ማዘት አልችልም ካለ ለእኛ ይስጠነኛ ኦፕሬሽን እናካሂዳለን፣ በቃ ሰላም እናስከብራለን። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ጥቃቱ እየተፈጸመ ያለው ማንነትን መሰረት ያደረገ አይደለም ብለዋል። በርካ ሰላም እና ከዚህ በፊት ይቅርታ ተሰጥቷቸው የኢትዮጵያ ማንት የብሄረሰቡ ተወላጅ የሆኑ ሰዎች በተመለከተ አብዛኛዎቹ አብዛኛዎቹ ከህዝብ ጋር ተቀላቅለው ልማት እያለሙ መንግስትም ጋር አጋዥ ነው እየቀጠሉ ናቸው። ነገር ግን እንደተባለው አንዳንድ ደግሞ በጣት የሚቆጠሩ ግለሰቦች አሉ ወጥተዋል ሰዎቻ ሳይሆን የረበሹን ያሉት ከተለያዩ አካባቢ ምሳሌ ከማዕከላዊ ጎንደር ከንጮቅ አካባቢ እና በዚያ በዙሪያው በተንበር አካባቢ በዙሪያው ሲንቀሳቀሱ የነበሩ አካላት በዚህ በላይ በጭልጋ ጉድሙላቤት በሚባል አካባቢ አድርገው የገቡ ናቸው። አንዱ እሱ ነው። ሁለተኛ ደግሞ ሱዳን ሀገር የነበሩ ገብተዋል። በቁጥራቸው ትንሽም ቢሆን እነዚህ ኃይሎች በአንድ ላይ ተጋበት ፈጥረው አንድ ቦታ ላይ ከትበው እየተወረወሩ መንገድ ላይ ጥቃት እንደሚያደርሱ መረጃው ደርሶና በመተማ ወረዳ በተለያዩ ቀበሌዎች በተለይ ከባለፈው ወር ጀምሮ እየተባባሰ የመጣውን የሰዎች ግድያና እገታ መንግስት እንዲያስቆምላቸው ነዋሪዎቹ ጠይቀዋል። አጠቃላይ አማራ ክልል ያለ ያለው ነገር ይህ ምዕራብ ጎንደር የሚባለው አካባቢ የወንጀል መከላከል መድከሙ ነው የሚያሳየው። ፖሊስም ስራ እየሰራ አይደለም። ሰላምና ደህንነት የዞኑን እየሰራ አይደለም። የወረዳውን እየሰራ አይደለም። ሚኒሻው ከብዙ ነው አድባ ብተና የሚባለው ብዙ ነው። መከላከያው ልዩ፣ ፌደራል ፖሊሱም ብዙ ምን ይጠብቃል? ከተማ ቁጭ ሆኑ። ይህም የሆነ መተማ ወረዳ ላይ መቃቀበል ዙሩ የሚከፍል አጠቃላይ የሌባው የወንበዴው የሴሬኛው ቡድን መቃቀበል ነው። ለማን እንደሚነገር ግራ ገብቶናል። የሸከረ ነገር ነው የገጠመን። እንጃ እኔ ወደፊቱ ምን እንደምንሆን እኔ ማወቅ አልቻልኩም። የነዋሪዎችን ጥያቄ ያነሳንላቸው የምዕራብ ጎንደር ዞን ዋና አስተዳዳሪ በአካባቢው ታጥቀው በሚንቀሳቀሱ ኃይሎች ላይ እርምጃ እየተወሰደ ነው ብለዋል። የጸጥታ መዋቅራችን አሁን አሁን ባለ ነው ነባራዊ ሁኔታ ጫካ ላይ ነው ያለው። ሶስት ቀን ነው በአራት አቅጣጫ በተደራጀ መንገድ ህዝቡን በሚያረካ መንገድ የጸጥታ መዋቅሩ ተሰማርቶ ጥሩ ጥሩ ውጤቶችን እያመጣ ነው ያለ። ይሄ ውጤት ይቀጥላል፣ ይሄ ስምሪት ይቀጥላል። ከቅማንት ወገን አስተያየት ለማካተት የቅማንት የማንነትና የራስ አስተዳደር አስመላሽ ኮሚቴ አባል መሆናቸውንና በወቅቱ ጫካ ገብተው መንግስት ያደረገውን የሰላም ጥሪ ተቀብለው ከማህበረሰቡ ጋር ሰላማዊ ህይወት እየኖሩ መሆናቸውን በነገሩን በአቶ አንዳርጌ ሞላ የእጅ ስልክ ላይ በተደጋጋሚ ብንደውልም ስልኩ ባለመስራቱ ምክንያት አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ የሮይተርስ ዘገባ ደግሞ ወደ ትግራይ ያሻግረናል። ሁለት ዓመታት ከዘለቀው ጦርነት በትግራይ የረሃብ አደጋ ተባብሶ ቀጥሏል ይላል። የሮይተርስ ዜና ወኪል ወደ ስፍራው የላካቸው ዘጋቢዎች መቀሌን ጨምሮ ተፈናቃዮች ያሉባቸውን የተለያዩ ከተሞችና አካባቢዎች ተዘዋውረው ተመልክተው ያጠናቀሩትን ዘገባ አድርሰውናል። እንደሚከተለው አቀርበዋለሁ። አንዲት እጅግ ክስት ያለች ሕፃን ጥቅልል ብላ ከተኛችበት የሆስፒታል አልጋ ላይ ሳለች ለምትንፈስ ስትታገል ትታያለች። አባቷ ለስላሳ ፊቷን ሲደባብስ፣ እናቷ በበኩሏ በተቀመጠችበት ታለቅሳለች። ከፊት ለፊቱ ቆንጆ የሚል ጽሑፍ የሚነበብበት ሮዝ ቀለም ያለው ሹራብ የለበሰችው ታዳጊ ጽጌ ሲሳይ አስር ዓመት ቢሞላትም የሰውነቷ ክብደት ግን አስር ኪሎ ግራም ብቻ ነው የሚመዝነው። ለሁለት ዓመታት በዘለቀ ጦርነትና ድርቅ ክፉኛ በተጎዳው ክልል ለተከሰተው ከፍተኛ የምግብ እጥረት አዲስ ሰለባ የሆነችው ህፃን ለህልፈት የመዳረጓ ነጣ ሐኪሟ ይናገራሉ። ሆስፒታል አኳሪ ሴሽንም እየታከም ያለችው ስለዚህ እነዚያ ሆስፒታል አኳሪ ሴሽን የምንላቸው ደግሞ መድኃኒቶቹ እዚህ የሉም፣ በጣም ውድ ናቸው። ሰርድ ጀኔሬሽን ናቸው፣ እዚሁ ሆስፒታል ውስጥ የሉም፣ በጣም ውድ ናቸው። ለአንድ መድኃኒት በቀን 600 ብር ነው የሚገዙ እዚህ ፋሚሊዎች እንዳልኩ ዲስፕሌይስድ ናቸው። ይሁናቸው ለመግዛት ለማቅም ያላቸው ስለዚህ አሁን ስም ራይት ለማስጀመር ነበር እቅዳችን። እነሱም ሊገዙ አልቻሉም፣ እኛም ፕሮቫይድ ማድረግ አልቻልንም። ልናክማት አልቻልንም ማለት ነው። ሶ ማለት በመቀሌው የአይደር አጠቃላይ ልዩ ሆስፒታል የህፃናት ሀኪሙ ዶክተር ተክላይ ሀጎስ ለሮይተርስ ሲናገሩ ህይወቷ ሊያልፍ በተቃረበበት ሁኔታ ውስጥ እየተከታተልናት ነን ነበር ያሉት። የሚናገሩትን ወላጆቿ እንዳይረዱ ሲሉ ነበረ በእንግሊዝኛ ማስረዳት የመረጡት። ምግብ እጥረት ህመም ከሚጠቁት ህጻናት ቁጥር በጣም በበለጠ ሁኔታ አሁን እንዳለ ይገባኛል። ስለዚህ መኖራቸው ብቻ ሳይሆን እነዚህ ልጆች በአግባቡ ማከም አለመቻላችን ደግሞ ሌላ በሽታ ነው የሚሆነው። ስለዚህ አሁን ከዚህ አሁን አክም እንልካቸዋለን ወደ ቤት። የተሻሻሽሉ ቤታቸው ሂደው የሚቀመስ የሚበላ ነገር የላቸውም። እንደገና ቤታቸው ሂደው ሲራው ተመልሰው እንደገና ያ በሽታ ይዟቸው ተመልሰው ይመጣሉ ማለት ነው። ስለዚህ ብሽት ሳይክል የሚሆነው ማለት ነው። ማከማችን ራሱ ለእኛም ተስፋ አስቆራጭ ነው፣ ለቤተሰቦቹም ምንም ጥቅም ስለማያገኙበት ልዩ ስለማይድን ተመልሰው ለመምጣታቸው ራሱ ስጋት ውስጥ ያለ። አንድ የአይደር ሆስፒታል ባልደረባ በበኩላቸው እንዳመለከቱት ባለፈው የግንቦት ወር ውስጥ ስምንት ህጻናት ለህልፈት ተዳርገዋል። በሰኔ ወር አጋማሽ የሮይተርስ ዘጋቢዎች ቡድን ከሁለት ዓመት በኋላ የመጀመሪያ ጉዞውን የግጭቱ ማዕከል ወደ ነበረችው ትግራይ አደረገ። በአራት ቀናት ቆይታውም በመቀሌና ሌሎች ሁለት ከተሞች፣ አብይ አዲና ሳምሬ ተዘዋውረው በየከተሞቹ ያሉትን ሆስፒታሎችና የተፈናቃይ መጠለያዎች ጎብኝተዋል። ከፍተኛ ቁጥር ያለው ሕዝብ ከቤት ንብረቱ ያፈናቀለ ምርት ያወደመና የእርዳታ እህል ያስተጓጎለው በክልሉ ኃይሎችና የኢትዮጵያ ፌዴራል ጦር ከአጋሮቹ ጋር በመሆን ያካሄዱት ለሁለት ዓመታት ዘለቀው ጦርነት ባለፈው የጥቅምት ወር መገባደጃ የተደረሰውን የተኩስ አቁም ተከትሎ ሳያቋርጥ ይሰማ የነበረው የጠመንጃ ድምፅ ሰጥ ብሎ አለ። በተከታታይ የደረሰው ድርቅ ችግሮቹን አባብሷል። በየካቲት ወር ከስድስት ሚሊዮን የትግራይ ሕዝብ ውስጥ አንድ አምስተኛው ከፍተኛ የምግብ ዋስትና እጥረት ገጥሞት እንደነበር የዓለም ምግብ ፕሮግራም ደብሊውኤፍፒ አመልክቷል። በሀገር ደረጃም ኢትዮጵያ ከጠቅላላው ቁጥሩ አንድ መቶ ሀያ ሚሊዮን ከሚደርሰው ሕዝቧ ሀያ ሚሊዮኑ የእርዳታ ምግብ ለመጠበቅ ተገዷል። ከጥቅምቱ የተኩስ አቁም ስምምነት በኋላም ወደ ትግራይ የሚሄደው እርዳታ እንደገና ቢቀጥልም ከያዝነው የአውሮፓውያኑ 2023 ዓ ም መጀመሪያ አንስቶ ዳግም ለጊዜው መቋረጡ ይታወቃል። የዓለሙ የምግብ ፕሮግራምና የዩናይት ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ሁለቱም የኢትዮጵያ ዋና ለጋሾች ናቸው። ለተረጂዎች የተላከ የምግብ እርዳታ ከታለመበት ዓላማ ውጪ እንዲውል መደረጉን ተከትሎ እርዳታ ወደዚያ መላኩን ማቋረጣቸውን ይፋ አድርገዋል። እርዳታውን የማቋረጡን ውሳኔ የተቸው የኢትዮጵያ መንግስት በበኩሉ ታዲያ ለተረጂዎች የተላከው የምግብ እርዳታ ከታለመበት ዓላማ ውጪ እንዲውል ተደርጓል የተባለውን እያጣራሁ ነው ብሏል። በትግራይ ክልል የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ኃላፊ ዶክተር ገብረ ሕይወት ገብረ እግዚአብሔር እንዳሉት ኮሚሽኑ ካለፈው መያዚያና ግንቦት ወራት አንስቶ በሰሜን ምዕራብ ምስራቅና ደቡብ ምዕራብ የትግራይ ዞኖች ከሚገኙ በርካታ ወረዳዎች ሰዎች በቀጥታም ሆነ በተዘዋዋሪ ከረሃቡ ጋር በተያያዙ ምክንያቶች ማለፋቸውን የሚጠቁሙ ሪፖርቶች ደርሰውናል ብለዋል። እስካሁን 595 የሚሆኑ ሰዎች በረሃብ ምክንያት በቀጥታም ቀጥታ ባልሆነ ሁኔታም እየሞቱ ነው። እስካሁን የሞቱት ሰዎች ቁጥር 595 መድረሱንም ኃላፊው ተናግረዋል። ኮሚሽኑ በሀገሪቱ ለሚከሰቱ አደጋዎች የሚሰጠውን ምላሽ የሚቆጣጠር የፌዴራል መስሪያ ቤቶች አካል ነው። የዓለሙ የምግብ ፕሮግራም ደብልዩ ኤፍ ፒ እና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስ ኤ አይ ዲ እርዳታው ለታለመላቸው ሰዎች በሚደርስበት ሁኔታ ላይ እየሰሩ መሆናቸውን ገልጠው በተቻለ ፍጥነትም የእርዳታ ስርጭቱን ለማስጀመር ዓላማ እንዳላቸው አስታውቀዋል። ፒ የእርዳታ እደላው ለጊዜውም ቢሆን መቋረጡ ደብሊው ኤፍ ፒ በሚረዳቸው ቤተሰቦች ሕይወት ላይ የሚያሳድረው ተጽዕኖ በእጅጉ ያሳስበዋል። ለዚህም ነው የምግብ እርዳታው መድረሱንና የሚገባቸው ተረጂዎች ማግኘታቸውን ለማረጋገጥ ማናቸውንም አስፈላጊ ጥበቃ በአስቸኳይ ተግባራዊ እያደረግን ያለ ነው። በሐምሌ ወር የእርዳታ ስርጭቱን የማስጀመር ተስፋ አድርጎ እንደነበር ደብልዩ ኤፍ ፒ አመልክቷል። WFP በኢትዮጵያ የሚያደርገውን የሰብዓዊ እርዳታ አቅርቦት በተመለከተ አስፈላጊ ማሻሻያዎችን ማድረጉን በቀጠለበት በአሁኑ ወቅት የምግብ ስርጭቱን እንደገና ለመጀመር በሚያስችለው እርምጃ ሁነኛ ውጤት እያስመዘገበ ነው። በአሁኑም ወቅት ከትግራይ ክልል ጀምሮ በሐምሌ ወር የምግብ ዕደላውን ለመቀጠል በሚያስችለን ጎዳና ላይ በመጓዝ ላይ ነን። በተጨማሪም ተጠቃሚዎችን በተሻለ ሁኔታ በመለየትና እጅግ አስፈላጊ የሆነውን ይህንን የምግብ እርዳታ ትክክለኛ ሰዎች በትክክለኛው ጊዜ እያገኙት መሆናቸውን ለማረጋገጥ በሕብረተሰቡ ውስጥ በጣም ተጋላጭ የሆኑትን ወገኖች በመለየትና አዲስ የዲጂታል ምዝገባ ስርዓትም በመዘርጋት የታለመውን ኢላማ ለማሳካት የሚያስችል ዘዴ ተግባራዊ እናደርጋለን። በክልሉ የሚታየው የረሃብ አደጋ መጠንም ወደ አካባቢው የሚላከውን የእርዳታ ፍሰት አስመልክቶ ሮይተርስ ላቀረበው ጥያቄ የኢትዮጵያ መንግሥት ቃል አቀባይ እስካሁን ምላሽ አልሰጡም። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በበኩላቸው ምላሽ ባይሰጡም የእርዳታ ፍሰቱን ለማስቀጠል በሚደረገው ጥረት ጉዳዩን አስመልክቶ ከደብሊው ኤፍ ፒ ባለስልጣናት ጋር መነጋገራቸውን ባለፈው ሳምንት በትዊተር አማካኝነት ባስተላለፉት መልእክት ጠቁመዋል። ከመቀሌ በስተ ምዕራብ 54 ኪሎ ሜትሮች ርቀት ላይ የምትገኘው አብይ አዲ ከተማ በጦርነቱ የተፈናቀሉ 55,000 ሰዎችን እያስተናገደች መሆኗን የከተማይቱ ማኅበራዊ ጉዳዮች ጽህፈት ቤት አስታውቋል። በአካባቢው በሚገኝ ትምህርት ቤት ውስጥ በተሠራ ጊዜያዊ መጠለያ ካምፕ ውስጥ የሚያገለግሉት አቶ ገብረ መስቀል ግደይ የተባሉ ሰው ሲያስረዱ ቁጥራቸው 118 የሚደርሱ ሰዎች በተመጣጠነ ምግብ እጥረት ሳቢያ ለከፍተኛ የጤና እክል ተዳርገዋል ወልደ ሥላሴ ገብረ መድን የተባሉ አርሶ አደር ደግሞ በትምህርት ቤቱ ከተጠለሉ ተፈናቃዮች አንዱ ናቸው ባለቤታቸው በጠና ረሃብ የተነሳ መሞታቸውን ተናግረው ልጆቻቸው ከመሞታቸው በፊት እንዲያስቀድማቸው እንደሚመኙ ተናግረዋል የልጆቼን ሞት ማየት አልችልም ያ ነው ሁልጊዜ የሚያስጨንቀኝ ነበር ያሉት በተከታዩ የመጽሔት ርዕስ ደግሞ ከትግራይ ወደ አዳማ እንሻገራለን። በመንግሥትና በኦሮሞ ነጻነት ሰራዊት መካከል የተጀመረው ውይይት እንዲቀጥል የኦሮሚያ ክልል ምክር ቤት አባላት ጠየቁ ይላል። በኦሮሚያ ክልል የቀጠለው አለመረጋጋት እልባት ለማግኘት በኢትዮጵያ መንግሥትና በኦሮሞ ነጻነት ሰራዊት መካከል ተጀምሮ የተቋረጠው የሰላም ድርድር እንዲቀጥል መደረግ አለበት ሲሉ ነው የክልሉ ምክር ቤት አባላት የጠየቁት በክልሉ ምክር ቤት ዓመታዊ ስብሰባ ላይ የተናገሩት፣ የኦሮሚያ ክልል የብልጽግና ቢሮ ኃላፊ አቶ ፍቃዱ ተሰማ አምስት ዓመት ያስቆጠረው የሰላም እጦት በሰላማዊ መንገድ መፍትሄ ያገኝ ዘንድ የተጀመረው ውይይት እንዲቀጥል ሲሉ መንግስት ቁርጠኛ እንደሆነም ተናግረዋል። በቅድመ ድርድር ንግግር የተጀመረው ውይይት ቀጣይነት ቅድመ ሁኔታዎች አስቀምጧል ሲሉ ደግሞ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳ ተርቢ ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጠው ተከታትለዋለች። በአዳማ ከተማ እየተካሄደ ባለው የጨፌ ኦሮሚያ ጉባኤ ላይ የምክር ቤቱ አባላት ባነሱት ጥያቄ መንግስት በክልሉ ውስጥ ላለው የሰላም እጦት ችግር እልባት መስጠት አለበት ብለዋል። ሀዋሳ ከና ከለቴ ደዳቲን አካሚት ብቆች ይሱር አፍከሮርፈሜጅራ ህዝቡን ለማሳረፍ መንግስት ምን ይዟል? ቀለም ዞን ውስጥ ያለው ህዝብ ከዚህ ከባድ ከሆነው የሰላም እጦት ችግር ውስጥ መቼ ነው የሚወጣው? በየቀበሌውና በየወረዳው ያለው ህዝባችን ጥያቄው ይሄ ነው። አሁን በዞኑ በርካታ ወረዳዎችና ቀበሌዎች ጽሕፈት ቤታቸው ተሰባብሯል፣ ተዘርፏል፣ ተቃጥሏል። እናም ህዝቡ ከባድ ችግር ውስጥ ነው። ይህ ችግር መቼ ነው እልባት የሚያገኘው? መንግስት ትኩረት ሰጥቶ በተለያየ አቅጣጫ መፍትሄ እንዲሰጠው ይገባል። በእርቅ ማለቅ የሚችል ከሆነ በተሻለ መጠን መጨረስ ነው። በምክር ቤቱ አባላት ከተነሱት ሌሎች ጥያቄዎች የበለጠውን የሚያመዝነው በሰላም ጉዳይ ላይ የተነሳው ጥያቄ ሲሆን የክልሉ የብልጽግና ቢሮ ኃላፊ ፍቃዱ ተሰማ ምላሽ ሰጥተውበታል። ነጋራ እኔ ከቡ ደው ኮንሲስተንትሊ እጀነው ጉዳይ በሰላማዊ መንገድ መፍታት አለበት የሚል ከፍተኛ ቁርጠኝነት አለን ቅድመ ሁኔታዎች ሳይበዙ ካለ ቅድመ ሁኔታዎች እንወያያለን ያልነውም ለዚሁ ነው። ሁለቱም አካል ችግሩን በውይይት መፍታት ስምምነት ላይ መድረሳቸው ዋናው ጉዳይ ሲሆን፣ ሌሎች ሂደቶችን ለማስቀጠል ተመልሰን እንገናኛለን የሚል ሀሳብ ስላለን መቀጠሉ በጣም አስፈላጊ ነው። መንግሥት ወክሎ በታንዛኒያ ዛንዝባር መገኘታቸውን ያስታወሱት የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር ከፍ ያለው ተፈራ ውይይቱ አልተቋረጠም ስሉ አብራርተዋል። ሞቱማን ናኖ ኬኘስ ሞቱማን ፌዴራላስ ረኩንኩን ዴሜ ዴሜ ገመነገኘቲን ከሙቀባ የፌዴራልም ሆነ የክልል መንግሥት ይህ ችግር በሰላማዊ መንገድ መፈታት አለበት የሚል አቋም ነው ያላቸው። በክልሉ የሚፈጸመው ጥቃት ህዝቡን ነው የሚጎዳው። ስለዚህ ለሰላም ቅድሚያ መስጠት አስፈላጊ በመሆኑ ውይይት ሲደረግ ነበር። የመጀመሪያው ዙር ውይይት በተለያዩ ምክንያቶች በተቀመጠ ቅድመ ሁኔታዎች ልሳካ አልቻለም። ነገር ግን ይህ ውይይት የተቋረጠ አይደለም። ይህ ውይይት ቀጥሎ የክልላችን ችግር እንዲፈታ መንግስት ቁርጠኛና ዝግጁ መሆኑን እንገልጻለን ዩናይትድ ስቴትስ ቨርጂኒያ የሚገኘው የኦሮሞ ነጻነት ሰራዊት አለም አቀፍ ቃል አቀባይ ኦዳ ተርቢ ተኩስ ማቆምና እስረኞችን መፍታት የሚሉትን ጨምሮ ሌሎች ቅድመ ሁኔታዎች ማስቀመጣቸውን ይናገራሉ ጋፈ እውነታው ግን ከመንግስት በኩል ለሰላም ድርድሩ ፍላጎት አልነበረም ለሰላም ድርድር ሁለት ወር ሲቀረው በድርድሩ የበላይ ሆነው ለመግባት ያለውን ጦር ሁሉ አሰማርቶ ነበር፣ ግን አልተሳካም። በእኛ በኩል የበዛም ሆነም የተወሳሰበ ነገር አልጠየቅንም። ለሰላም ድርድሩም ዝግጁ ነን። አሁንም ቢሆን አቋማችን ይህ ነው። በመጀመሪያ ዙር ውይይት ላይ በኦሮሞ ነጻነት ሰራዊት የተቀመጠው ቅድመ ሁኔታ መብዛቱን በጨፌ የኦሮሚያ ላይ ያነሱት ኮሚሽነር ከፍያለው ስለ ቅድመ ሁኔታዎቹ በዝርዝር ያሉት ነገር የለም። የመንግስትና የኦሮሞ ነጻነት ሰራዊት የሰላም ድርድር እልባት ያላገኘበትን ምክንያት የተጠየቁት የአምቦ ዩኒቨርሲቲ የፖለቲካል ሳይንስ መምህር ሰለሞን ተፈራ፣ ዋነኛው መሰናክል እና ውስስ ያደረገ ነገር ምንድን ነው? አለመተማመን ነው። በተለይ ኢትዮጵያ ፖለቲካ ውስጥ ትልቁ ችግር ምንድን ነው? የፖለቲካ ኃይሎቹ መሀል የአለመተማመን ችግር አለው። ሁለተኛ አደራዳሪ ቡድን በጣም ወሳኝ እያስባለሁ። በተለይ እነዚህም ሁለቱም መሀል ሄዶ የሚያስማሙት የሚያነጋግሩት፣ የሚያደራድሩት አካላት በጣም ጠንካራ መሆን መቻል አለበት። ከጠንካራ ትልቅ ደግሞ ምንድን ነው ሁለተኛም መሆን መቻል አለበት። መምህር ሰለሞን በሰላም ድርድሮ ውስጥ መካተት ስለነበረባቸው ቅድመ ሁኔታዎች ሲያስረዱ ማንኛውም ሀይል ወደ ድርድር ሲገባ ቅድመ ሁኔታዎች ያስቀምጣሉ እነዚህ ቅድመ ሁኔታዎች ደግሞ በድርድር ዙሪያ በተረዳ ዙሪያ ሲደረግ የቅድመ ሁኔታቸው እየቀነሱ እየቀነሱ ሊመጡ ይችላሉ። አስር ነጥቦቹ የቅድመ ሁኔታ ማስቀመጥ ይችላሉ። ይሄ ማለት ምንድን ነው? ተደራዳሪ የሚደራደር አካል አስሩ አሳካሉ ብሎ አይደለም የሚገባው። ስለዚህ በድርድር ዙሪያ በአድራዳሪኮች አማካኝነት ለምሳሌ ከአስሩ አንዱን ሁለት እንድቶ አንዱ ሁለት ቅድመ ሁኔታ እንድቶ ብሎ ላስቀምጥ ይችላል። ከምንም በላይ ግን እነዚህ ቅድመ ሁኔታዎች ብዙ ጊዜ ምንድን ነው የመንግስት መንግስት የሀገር ሉዓላዊ ግዛት አንድነት አደጋ በማይጥል መልኩ ጋጥቆ የሚንቀሳቀሱ የኦሮሞ ህዝብን አደጋ ሊያገለት የማይችሉ ቅድመ ሁኔታዎች ታይቶ ተገምግሞ ሁለቱም ተገምግሞ እነዚህ እነዚህ ቅድመ ሁኔታዎች ብንቀበል ምን ላመጣ ይችላል በሚል ገምግሞ ነው። ምክንያቱም እዚህ ይሄ እነዚህ ቅድመ ሁኔታዎች ሲገመገሙ መገምገም ያለበት በህዝቡን ፍላጎት ወይም ደግሞ የህዝቡን ት በየትኛው ሊጎዳ ይችላል በምን ማየት አለበት መንግስትም ሆነ የኦሮሞ ነጻነት ሰራዊት ለሰላም ድርድሩ ዝግጁ መሆናቸውን ብገልጹም ቀጣይ ውይይት መቼ እንደሚደረግ በሁለቱም በኩል የተባለ ነገር የለም ትናንትናና ዛሬ ስብሰባ የተቀመጡት የክልሉ ምክር ቤት አባላት ሰላም የራቀው የክልሉ ህዝብ ወደ ተረጋጋና ሰላማዊ ኑሮ እንዲመለስ በመወትወት ላይ ናቸው ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ፀሐይን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ሱዳን እጅግ አስከፊ የእርስ በርስ ጦርነት ውስጥ መሆኗ ግልጽ ነው ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ አስታወቀ። ሱዳን ያለችው ጭካኔ የተመላበት የእርስ በርስ ጦርነት ውስጥ መሆኑ ግልጽ ነው ሲሉ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪፍትስ ናቸው የገለጡት። ዓለም ተፋላሚዎቹን ወገኖች ለተኩስ አቁም ድርድር የሚያስቀምጥበት አዲስ መድረክ መፈለግ ይኖርበታል ሲሉም አሳስበዋል። በአሶሲዬትድ ፕሬስ የተጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። የእርስ በርስ ጦርነት መሆኑ በግልጽ የሚታይ ጉዳይ ነው ሲሉ የተናገሩት ሳውዲ አረቢያ ላይ የተካሄደው የሰላም ድርድር መፋረሱን ተከትሎ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ኢጋድ መሪዎች አዲስ አበባ ላይ በሱዳን ጉዳይ ሊመክሩ በተቀመጡበት በትናንትናው እለት ለአሶሼትድ ፕሬስ በሰጡት ቃል ነው። ግብፅ በበኩሏ ውጊያው ቆሞ ሰላም የሚሰፍንበትን መንገድ ለመፈለግ ተነገ ወዲያ ሐሙስ የሱዳንን አጎራባች ሀገሮች ሰብስባ ለመምከር እቅድ እንዳላት አስታውቃለች። ስለ እቅዷ በዝርዝር ያብራራችው ነገር ግን የለም። የመንግስታቱ ድርጅት የሰብአዊ ረድኤት ጉዳዮች ኃላፊው ማርቲን ግሪፊትስ የእርዳታ ሰራተኞችና የእርዳታ አቅርቦትን ለማንቀሳቀስ የሚያስፈልገን መሰረታዊ ስምምነት ይደረግ ዘንድ ሁለቱን ወገኖች አንድ ላይ አንድ መድረክ ላይ ማገናኘት አልተቻለም ብለዋል። ሱዳን የሰብአዊ ረዳት ሰራተኞች ተደራሽነትን በሚመለከት ከየትኛውም ሀገር እጅግ አስከፊ ሁኔታ ላይ መሆኗን የተናገሩት ባለስልጣኑ ውጊያው ወደ ተለያዩ አካባቢዎች በተስፋፋ መጠን ሁኔታው ይበልጡን አስከፊ እየሆነ እንደሚሄድ አስጠንቅቀዋል። ሳውዲ አረቢያና ዩናይትድ ስቴትስ ያሸማገሉትን የሰላም ንግግር አስመልክተውም ሲናገሩ ጀዳ ላይ ለጥቂት ጊዜ የተገኘውን የሚመስል እቅድ እንደገና መቅረጽ ይኖርብናል ብለዋል። የጀዳው ንግግር የተንዛዛ እና ከመጠን በላይ ጊዜ የወሰደን ቢሆን በተወሰነ ደረጃ የሰብዓዊ ረድኤት አቅርቦትን ለማንቀሳቀስ የሚያስችል ውጤት አምጥቶ ነበር ነው ያሉት። ሶስት ወር ሊደፍን በተቃረበው የሱዳን ጦርነት ከ ሶስት ሺህ የሚበልጡ ሰዎች መገደላቸውንና ከ ስድስት ሺህ የሚበልጡ ሰዎች መቁሰላቸውን ከበርካታ ቀናት በፊት ያስታወቁት የሱዳን የጤና ሚኒስትር መሐመድ ኢብራሂም የሞቱት ሰዎች ትክክለኛው ቁጥር ግን በጣም ሊበልጥ እንደሚችል ሳያስጠነቅቁ አላለፉም። በውጊያው ምክንያት ከ2.9 ሚሊዮን በላይ ሰዎች መኖሪያቸውን ጥለው ተሰደዋል። በውጊያው የተጣመዱት የሱዳን የጦር ሰራዊት እና ፈጥኖ ደራሽ ልዩ ኃይሉ ቢያንስ አስር ጊዜ ጊዜያዊ የተኩስ አቁም ስምምነት ላይ የደረሱ ቢሆንም አንዱንም አላከበሩም። ሪያድና ዋሽንግተን የጀዳውን ንግግር ሲበትኑ ሁለቱንም ወገኖች ስምምነቱን አላከበሩም ብለው ወንጅለዋል። እኔም ራሴ ሱዳናዊ በሆን እንዴት ብዬ እየተካሄደ ያለው ጭካኔ የተመላበት የእርስ በርስ ጦርነት አይደለም ብዬ ላስብ እንደምችል አይገባኝም ያሉት ማርቲን ግሪፊትስ ውጊያው ወደ ተለያዩ አካባቢዎች እየተዛመተ መሆኑን ገልጸው ይህ የእርስ በርስ ጦርነት ካልተባለ ምን ሊባል እንደሚችል አላውቅም ብለዋል። ሀገሪቱ ሕልውና ላይም ጭምር አደጋ ጋርጧል ነው ያሉት። የሰብአዊ ረድኤት አቅርቦት ለማስገባት እንዲቻል ሁኔታዎችን የሚያመቻች መድረክ መፍጠር አጣዳፊ ጉዳይ መሆኑን ያሳሰቡት የመንግስታቱ ድርጅት ባለስልጣኑ እርዳታ ጭነት የሚያጓጉዙ ተሽከርካሪዎች ለመግባት እንዲችሉ በአካባቢ ደረጃ የተኩስ አቁም ስምምነት ሊደረግ ይገባል ብለዋል። ቀጣይ ጉባኤዎች ላይም የሰብአዊ ረድኤት ድርጅቶች በደንብ መወከል እንደሚኖርባቸው ጠቁመዋል። ይህ በዚህ እንዳለ በሱዳን ዋና ከተማ በካርቱም ጎዳናዎች ላይ የፈጥኖ ደራሽ ልዩ ኃይሉ ተዋጊዎች የበላይነት የያዙ ይመስላል። የሲቪሎች መኖሪያ ቤቶችን ተቆጣጥረው የውጊያ እዝ ማዕከላት አድርገዋቸዋል። የጦር ሰራዊቱ ባጸፋው መኖሪያ አካባቢዎችን አንዳንዴም ሆስፒታሎችንም ጭምር በአየር እየደበደበ ነው። በሌላው ከባድ በሌላው ከባድ ውጊያ በሚካሄድበት በምዕራብ ዳርፉር ግዛት ደግሞ በፈጥኖ ደራሽ ልዩ ኃይሉ ተዋጊዎችና በተባባሪዎቻቸው ታጣቂዎች እንዳሉ የተወረሩ መንደሮች ያሉ ሲሆን በብዙ አስር ሺዎች የተቆጠረ ሕዝብ ወደ ቻድ ተሰደዋል። የምዕራብ ዳርፉሩ ውጊያ ወደ ብሔረሰባዊ ሁከት እየተቀየረ መሆኑን የመንግስታቱ ድርጅት ባለስልጣናት ሲናገሩ ቆይተዋል። የፈጥኖ ደራሽ ልዩ ኃይሉ ተዋጊዎችና ተባባሪዎቻቸው የአረብ ሚሊሽያ አባላቱ አረብ ያልሆኑት ብሔረሰቦች ላይ ጥቃት እያደረሱ መሆናቸው ሲዘገብ ቆይቷል። ነዋሪዎችን እየገደሉ፣ ሴቶችን አስገድደው እየደፈሩ፣ ንብረቶቻቸውን እየዘረፉ አልያም እያቃጠሉ መሆኑን የጎሳ መሪዎችና ተሟጋቾች ተናግረዋል። እንጅታየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን እዚህ ስቱዲዮ ከገባን የደረሰን አንድ ዜና አነባለሁ። በአዲስ አበባና በሌሎች የኢትዮጵያ አካባቢዎች የኤሌክትሪክ ኃይል ተቋርጦ ውሏል። ከተማዋን አዲስ አበባን ጨምሮ በርካታ የኢትዮጵያ አካባቢዎች ከዛሬ ማክሰኞ ከሰዓት በኋላ አንስቶ የኤሌክትሪክ ኃይል ተቋርጦ ውሏል። አዲስ አበባን ጨምሮ በአገሪቱ የተለያዩ ከተሞች የሚገኙ የአሜሪካ ድምፅ ዘጋቢዎች በሚገኙባቸው ከተሞችና በዙሪያቸው የኤሌክትሪክ ኃይል መቋረጡን አረጋግጠዋል። የኢትዮጵያ ኤሌክትሪክ አገልግሎት በፌስቡክ ገጹ ባሰፈረው መግለጫ በጊቤ ሶስት የኃይል ማምንጫ ጣቢያ ላይ ባጋጠመ የቴክኒክ ችግር ሳቢያ በበርካታ አካባቢዎች የኃይል ማቋረጥ ማጋጠሙን አስታውቋል። በኃይል ማምንጫ ጣቢያ ላይ ያጋጠመውን የቴክኒክ ችግር ለማስተካከል ከፍተኛ ጥረት እየተደረገ መሆኑንም ጨምሮ አመልክቷል። ከዚሁ ጋር ተያይዞ በአዲስ አበባ ተቋርጦ የነበረው የኤሌክትሪክ አገልግሎት ወደ ነበረበት መመለሱን ተቋሙ ማምሻውን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስታውቋል። በተቀሩት የሀገሪቱ ክፍሎች ያጋጠመውን የኤሌክትሪክ መቋረጥ ችግር ለመፍታት ከፍተኛ ጥረት እያደረገ መሆኑንም ጨምሮ ገልጧል። የዛሬው ሰፋ ያለ ይሆን እንጂ በተለይ ከክረምቱ ወቅት መግባት በኋላ ከፍተኛ የኃይል መቆራረጥ እያጋጠመ መሆኑንም ነዋሪዎች ይናገራሉ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ቅንብር ነው የምንሻገረው። ሳምንታዊው ንግድና ምጣኔ ሀብት የዓለም አዲሱ የፋይናንስ አማራጭ ብሪክስ የአፍሪቃ ሀገራት እያቀረበው ያሉት የአባልነት ጥያቄና ፋይዳውን ይመለከታል። ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት አሁን ባላቸው የንግድ ስርዓት የብሪክስ አባል መሆን ቢችሉ እንኳን አባልነቱ በራሱ የሚያስገኝላቸው ቀጥተኛ ኢኮኖሚያዊ ጥቅም የለም ሲሉ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት ትምህርት ክፍል መምህር ፕሮፌሰር አለማየሁ ገዳ ገለጡ። ጥምረቱ በምግ ግንባታ ላይ ያለው አቅም የዓለምን ፖለቲካዊ ኢኮኖሚ ህብረት ባለሁለት ዋልታ ያደረገው የጠቆሙት በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ከፍተኛው ተመራማሪ ዶክተር ግዛቸው አስራት ደግሞ አፍሪካውያን አገራትም ብሔራዊ ጥቅማቸውን መሠረት አድርገው ተጠቃሚ የሚሆኑበት መንገድ ከወዲሁ ማበጀት ይኖርባቸዋል ሲሉ አመልክተዋል። አስማማው ዋዬ ነው እንዲያሰናዱት አድርጓል። ብሪክስ የተባለ የሚታወቀው የፖለቲካዊ ኢኮኖሚ ህብረት ስያሜ የአምስት መስራች ሀገራቱን የመጀመሪያ ፊደል በመያዝ የተፈጠረ የአጽሮት መጠሪያ ነው። የዓለምን ሩብ ወይም አንድ አራተኛ የቆዳ ስፋት የሚሸፍኑ ጠንካራ ኢኮኖሚን የገነቡት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካ የመሰረቱት ጂኦፖለቲካዊ ህብረትን ለመቀላቀልም ከአፍሪካ ኢትዮጵያ፣ ግብፅና አልጄሪያ ከመካከለኛው ምስራቅ ደግሞ ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶችና ቱርክን ጨምሮ በርካታ ሀገራት ጥያቄ እያቀረቡ እንደሆነ እየተገለጸ ይገኛል። በውጭ ጉዳይ ኢንስቲትዩት የአፍሪካ ጉዳዮች ከፍተኛ ተመራማሪው ዶክተር ግዛቸው አስራት ብሪክስ አለም አቀፍ የፋይናንስ ተቋማትን ጨምሮ አጠቃላይ አሰራሩ አዳጊ ሀገራትን ያገለለ ነው የሚለው ቅሬታ መነሻ በማድረግ የተመሰረተ እንደሆነ ያስረዳሉ። ይህም ብሪክስ አዲስ የፋይናንስ አማራጭ ነው ወደ ዓለም አቀፍ ስርዓቱ እንዲመጣ አድርጎታል የሚሉት ዶክተር ግዛቸው የሀገራቱ የአባልነት ጥያቄም ከዚህ ለመጠቀም ያለ መሊሆን እንደሚችል ይጠቁማሉ። ግዙፍ ኢኮኖሚ ያላቸው ሀገራት እኛን ሀገርም ጨምሮ እነ ግብጽ፣ እነ ሳውዲ አረቢያ፣ ሌሎቹም በገልፍ ከንትሪ ያሉ ሀገሮች፣ አልጄሪያ፣ በጣም ብዙ ሀገራት የዚህ ህብረት አባል ለመሆን ጥያቄዎችን አቅርበዋል። አባል ለመሆንም ብቻም ሳይሆን የተወሰኑት ሀገራት ራጋይን ማለት ይቻላል እነ ግብፅን ማድረግ ይቻላል ከሁለት ሺ አስራ አንድ በፈረጆች በኋላ የብሪክስ ዋናው አባል ባይሆኑም የፋይናንሽል ኢንስቲቱሽኑ አባል ሆኖ የቀጠሉ አምስት ሀገሮች አሉ ከዚህ በፊት ከብሪክስ ዋናው ሜምበርስ አባላት ውጭ ማለት ነው። ስለዚህ ይህንን የፋይናንስ አማራጭና ፋይናንሽል ምንጭ የሆነውን ብዙ ጊዜ ደግሞ እንደምናውቀው አብዛኛው ጊዜ ነን ኮንዲሽናል የመወንድላቸው ሰፊ የሆኑ ሀገራት ስለሆኑ እነዚህ ደቨሎፒንግ ካንቲዎች ደግሞ በኢንፍራስትራክቸር እና በኢኮኖሚ ብዙ የፋይናንስ ምንጭና ሰፖርት የሚፈልጉ ሀገራት መሆናቸው እና የማህበረሰባቸው እድገትና ኢኮኖሚ ንድማይነት ስለሚያደርግ ወይ ስለሚጠይቅ ወደዛ የተገፉ ይመስለኛል። ይህንን አማራጭ የመጠቀም ፍላጎት ያሳየ ይመስለኛል። የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህርና በጉዳዩ ላይ የምርምር ጥናት ያሳተሙት ፕሮፌሰር አለማየሁ ገዳ ደግሞ ራሱን የበለጠ ለማጠናከር እየሰራ ያለው የጂኦፖለቲካዊ ህብረት የአባልነት ጥያቄውን ያቀረቡለትን የአፍሪካ ሀገራት ካላቸው የወሳኝነት ሚናና ሰፊ ገበያ አንጻር መዝኖ ጥያቄያቸውን ይቀበላል ብለው እንደሚያምኑ ይገልጻሉ። ይሁንና ኢትዮጵያን ጨምሮ ሌሎች የአፍሪካ ሀገራት ግን ጥሬ ዕቃን ብቻ ወደ ውጭ በመላክ ላይ በተወሰነው የንግድ ስርዓታቸው ሳቢያም አባል መሆናቸው በራሱ የሚያስገኝላቸው ቀጥተኛ ኢኮኖሚያዊ ጥቅም እንደሌለም ያመለክታሉ። ይህንም እንደ አውሮፓውያን አቆጣጠር በ2013 እና በ2019 ብሪክስ ለአፍሪካ ምን ሊያመጣ ይችላል? በሚል ባካሄዷቸው ሁለት የምርምር ስራዎቻቸው ውጤት ማረጋገጣቸውን ፕሮፌሰር አለማዩ ይገልጻሉ። ብሪክስ አገሮች ሲያድጉ ለኮሞዲቲ ለጥሬ ዕቃዎች ያላቸው ፍላጎት ለእኛ ጥሬ ዕቃዎች፣ አፍሪካ በሙሉ እንደምታውቀው ጥሬ ዕቃ ነው የሚሸጠው በሙሉ ትንሽ ማንፋክቸሪንግ የሚሸጠው ሳውዝ አፍሪካ ነው ሳውዝ አፍሪካ የሚሸጠው ደቡብ አፍሪካ ሀገሮች ነው ኖርዝ አፍሪካ ስቴት ቱኒዚያ እና ሞሮኮ እና አልጄሪያ ኢጂፕትም ተሰንድ ጊዜ ማንፋክቸር ይሸጣሉ ግን በጣም ትንሽ ነው በአጠቃላይ ስታዩ አማካዩ የአፍሪካ ማንፋክቸር ኤክስፖርት አስራ ሶስት በመቶ ነው ከጠቅላላ ኤክስፖርቱ ማለት ነው ስለዚህ ብሪክስ በመምጣቱ ይህን ጥቅም አገኘን ግን በቀጣይነት ጥቅም እናገኛለን ወይ ስትል ኖት ሪሊ ምክንያቱም ፈረንጆቹም የምዕራባውያንም ዲማንድ ሲጨምር የአፍሪካ ኮሞዲቲ ፕራይስ ይጨምራል፣ እንጠቀም ነበር። ብሪክስም አሁን ዲማንድ ለኮሞዲቲ ወይም ለጥሬቃ ሲጨምር ይጠቅመናል። ግን በዚሁ ከቀጠልን ብዙ አንጠቀምም። ወደ ማኑፋክቸሪንግ ይለውጠናል ወይ ከነሱ ጋር ያለን ግንኙነት የተፈበረከ እቃ ወደ ማምረት የተፈበረከ እቃ ወደ ውጭ ወደ መሸጥ እስካለወጠን ድረስ ለመቶ ዓመት ከምዕራባውያን ጋር አፍሪካ የነበረው ግንኙነት ይደገማል ማለት ነው ከብሪክስም ጋር። ስለዚህ እዛ ላይ ካልሰራን የእኛ አሳይመንት ነው የነሱ ጥፋት አይደለም፣ የአፍሪካውያን ኃላፊነት ነው። ግን እዛ ላይ ካልሰራን፣ ዝም ብሎ ብቻ በገበያው በዘፈቀደ አይጠቅመንም። ዚ እኔ ከኔ ምርምር ያገኘት ይሄ ነው። ፕሮፌሰር አለማየሁ እንደሚሉት የአፍሪካ ሀገራት እንደ ብሪክስ ካሉ የፖለቲካ ኢኮኖሚ ጥምረቶች ተጠቃሚ ለመሆን የመደራደር አቅማቸውን፣ የቴክኖሎጂ ክህሎታቸውንና የመፈጸም አቅማቸውን በማሳደግ ላይ ትኩረት ማድረግ ይኖርባቸዋል ሲሉ ይመክራሉ። ከምርምር የተረዳሁት ሶስት ነገር ማድረግ አለባቸው እንዲጠቀሙ። ነምበር ዋን ካፓሲቲ ወይም አቅም የመደራደር አቅም ሊኖራቸው ይገባል። የመደራደር አቅም አፍሪካውያን የለንም። ሁለተኛ ድርድሩን ከተሳካልህ ደግሞ የማስፈጸም አቅም ከሙስና በጸዳ ሀገር፣ ብሔራዊ ጥቅምን ባገናዘበ ሁኔታ የማስፈጸም አቅም አለን ወይ? ካፓሲቲ ቱ ኢምፕሊመንት የሚሉት ማለት ነው። ኮኝ እንጂ ከባድ ድክመት አለብን። እሱን ላይ የለን ማለት ይችላል። ሶስተኛ የአመራር የሽግግር አለ ወይ ከቻይና ወይም ከብሪክስ ሀገሮች ወደ አፍሪካ በጣም የለ ማለት ይችላለን። በቅርቡ እንዳውም አጥንቼው ነበር፣ ሰርቪ አድርጌያለሁ። እኛ ሁለት መቶ ፈርሞች አሳዛኝ ነው። የለም ሽግግር ማለት ይችላል። በጣም በጣም ሊሚትድ ኢትዮጵያ ላይ ሌላውም አፍሪካ ገንቢ ነው። ስለዚህ እነዚህ ሶስቱ ላይ ይሄ የኛ አሳይመንት ነው። አፍሪካውያን እነዚህ ሶስቱ ላይ የመደራደር አቅም ላይ፣ የማስፈጸም አቅም ላይ፣ የቴክኖሎጂ እና የአመራር ቴክኖሎጂካል ሽግግር አቅም ላይ ሰርተን ከነሱ ጋር ኢኮኖሚክ ግንኙነታችንን ካልመሰረትን ምንም አንጠቀም ብዬ ነው ያጠቃለልኩት። ከጥናቶች ጥምረቱ እየገነባው ያለው አቅም ያለምን የፖለቲካ ኢኮኖሚ ህብረት ባለሁለት ዋልታ ውላል ወደ ማድረግ እንደሚወስዱ የሚጠቁሙት የአፍሪካ ጉዳዮች ተመራማሪው ዶክተር ግዛቸው አስራት አፍሪካውያን ሀገራትም ይህን ተረድተው ብሔራዊ ጥቅማቸው መሰረት አድርገው ተጠቃሚ የሚሆኑበትን መንገድ ማበጀት ይጠበቅባቸዋል ብለዋል። ሁለት አይነት መልክ ይኖራል። ምክንያቱም እነዚህ የብሪክስ ፕላስ ሀገራት የራሳቸው የሆነ አሰራር ፋይናንሽል ሲስተም እና የአለም ኢቭን ዲሞክራሲና ገቨርናንስ እይታ ያላቸው ሀገራት ናቸው። እንደምናየው በፊቱ የነበረው የግሎባል ገቨርናንስ ኢንስቲቱሽንስ ደግሞ የነበሩት የመልትራታል ተቋማት ደግሞ ሌላ መልክ ያላቸው የራሳቸው ኮንዲሽንስና ፕሪኮንዲሽንስ ያላቸው ሲሰሩባቸው የነበሩባቸው ፕሪንሲፕሎች አሉ ስለዚህ አይዘር ኮምፒቲሽኑ በሁለቱ መካከል ቡም እያደረገ ሊሄድ ይችላል። አሶላስ ደግሞ የነበረውን ኦልድ ሲስተም ደግሞ የገቨርናንስ ሪፎርም የሚባለው ራሱን ሪፎርም አድርጎ ደግሞ አሸሽሎ ሊወጣ የሚችልበት ድም ደግሞ ሊሰጠው ይችላል ማለት ነው። ስለዚህ በተወሰነ ደረጃ እነዚህ ጆይን እያደረጉ በሄዱ ቁጥር ለተወሰነ ጊዜ ያኛውም ሰርቫይቭ ለማድረግ የሚያደርገው ትግል ይኖራል። ሪፎርሞች፣ ለውጦች ይመጣሉ። ቤዬስ አስባለሁ። ፕሮፌሰር አለማየሁ ገዳም በአለም አቀፍ ስርዓቱ የብሪክስ ተጠናክሮ መውጣት ይዞት የሚመጣውን አዲስ ኢኮኖሚ አማራጭ እንደምን ወደ ብሔራዊ ጥቅም ለመቀየር እንደሚቻል ኢትዮጵያን ጨምሮ የአፍሪካ ሀገራት በጥናትና ምርምር የታገዘ እይታ ሊኖራቸው እንደሚገባ ያስገነዝባሉ። ሁለት ግሩፕ እያየን ነው። አሁን ባይ ፖላር አይነት ነገር እያየ ነው ፖለቲካሊ። ይሄ ወደዚህ መግባት እንደ ፖለቲካል ስትራቴጂ ቆንጆ አንዱ አይሎ አንዱ የአንዱ ዶሚናንስ የአንዱ ነው ኃያልነት ከሚበዛብን ተገዳዳሪ መልቲፖላ እንደውም ቢቻል መልቲፖላር ቢሆን ከባይፖላርም ከሁለትም ብዙ ቢሆን፣ ውድድር ሲኖር ሁልጊዜ ጥሩ ነው። ውድድር ሲኖር በኢኮኖሚም ጥሩ ነው፣ በፖለቲካም ጥሩ ነው። ስለዚህ ይሄ እንደዚህ መሄዱ በእኔ እምነት ቆንጆ ነው። እንግዲህ ውድድር ሲኖር ኮምፕሊኬትድ ይሆናል ነገሩ፣ ይወሳሰባል። ውስብስብነቱ ግን ችሎታ ይጠይቃል። ስኪል፣ ኤክስፐርት፣ ሪሰርች ይህን ነገር አገናዝቦ በዚህ ማዕበል ውስጥ እንዴት አድርጌ ልንዳ መርከቧን የሚለው ነገር በደመነፍስ የሚካሄድ አይሆንም ከአሁን ወዲያ። ስለዚህ ይሄ ለሁሉ አፍሪካ አጋሮች፣ ለኢትዮጵያ የሚጭምር እንደተለመደው ዝም ብለን በዘፈቀድ የምንሄደው እሄደ አይደለም። ሰዎች አሰልጥነን ከሚሰዘለጡልን ደግሞ ኤክስፐርቶችን ቀጥረን ስትራቴጂ አውጥተን የምንሄድበት ጉዳይ ነው ያለበት በዓለም ፈጣን ኢኮኖሚ እድገት እያስመዘገበ ያሉት ብራዚል፣ ሩሲያ፣ ህንድና ቻይና ብሪክ በሚል ቃለ ምህጻር ስያሜውን ላለም ያስተዋወቁት ህብረቱም እንደ አውሮፓውያን ዘመን አቆጣጠር በ2009 የአራቱ ሀገራት ኢኮኖሚያዊ ህብረት ሆኖ ተመስርቷል። ከምስረታው አንድ ዓመት በኋላም ደቡብ አፍሪካን በማካተት የአሁኑ ስያሜ ማለትም ብሪክስ የሚለውን ሊይዝ ችሏል። ከዓለም 41.5 በመቶ ህዝብን የያዘው ጂኦፖለቲካዊ ፖለቲካዊ ጥምረቱ ከአፍሪካ ኢትዮጵያን ጨምሮ ከመካከለኛው ምስራቅና ከደቡብ አሜሪካ የአባልነት ጥያቄ ላቀረቡ ሀገራት የሚሰጠው ምላሽም የሚጠበቅ ሆኗል። ለአሜሪካ ድምፅ አስማማየ ነው ከዋሽንግተን ዲሲ በቅርቡ የተቀላቀለን ባልደረባችን አስማማው አየነ ያቀረበውን ዝግጅት ነበር የተከታተላችሁት። አስማማውን ለግሩም ቅንብሩ አመሰግናለሁ። አሁን ሳምንታዊ ትምህርት ነው። ቀጣዩ የመውጫ ፈተና በሁሉም ዩኒቨርስቲዎች እየተሰጠ ነው ይላል። በርካታ ተመራቂ ተማሪዎች ቅሬታ ያቀረቡበት የዩኒቨርሲቲ መውጫ ፈተና በመላ አገሪቱ ባሉ ሁሉም የከፍተኛ ትምህርት ተቋማት መሰጠት ጀምሯል። የጤና ዘርፍ ተመራቂዎች ባለፈው አርብ ፈተናውን ሲወስዱ ሌሎች ተማሪዎች ደግሞ ከዛሬ ጀምሮ እየተፈተኑ ይገኛሉ። የትምህርት ሚኒስቴር ፈተናውን ለመስጠት ዝግጅቱን ማጠናቀቁን አስታውቋል። አዲስ ቸኮል ባጠናቀረው አዲስ ዘገባ ተከታዩ ዘገባ እንዲህ ይቀርባል። በዘንድሮ የበጀት ዓመት በመጀመሪያ ዲግሪ የሚመረቁ የግልና የመንግስት የከፍተኛ ትምህርት ተቋም ተማሪዎች የመውጫ ፈተና መውሰድ ጀምረዋል። የአሜሪካ ድምጽ ያነጋገራቸው የልዩ ልዩ ዩኒቨርሲቲ ተማሪዎች ብቃታቸው ሊለካ የሚችል የመውጫ ፈተና መዘጋጀቱን ቢደግፉም ዘንድሮ ግን መጀመር አልነበረበትም አሊያም ተማሪዎቹ የመውጫ ፈተና እንደሚኖር አስቀድመ አውቀው ተጨማሪ የመዘጋጃ ጊዜ ሊሰጥ ይገባ ነበር ይላሉ። ናውላቸው የተባለች የሀረማያ ዩኒቨርሲቲ ተማሪ የመውጫ ፈተና ተገቢ ቢሆንም ዘንድሮ በመጀመሩ ግን አትስማማም። መጀመሪያ ግን የተቃወምኩበት ይገባል ብዬ ማስብ አይደለሁም አላስብብም። ስድስት ወር መውሰድ የነበረብንን ነገር በአርባ አምስት ቀን ውሰናል። ቀድመን ስላልተነገርንም ለመረጠ ፈርስሲር ላይ የነበረንን ነገር ምንም ማቴሪያል እንኳን አላስቀመጥንም። ሪሰርች በጣም ቢዚ አድርጎን ነበረ። ሲቀጥል ደግሞ ኤግዚት ነገር ፊታችን ተቀርቦ ግንቦት ሰላሳ አካባቢ የሀረር አፓረንት ላይ ነበረ ገባታለሁ አፓረንት የወጣነው ሪሰርች ዲፌንስ ነበረብን ፋይናል ራሱን የቻለ የአምስት ኮርስ ፋይናል ሚድ ምናምን ነበረብን። ይሄ ሁሉ ስለተጨመረብን ምንም የማንበብ ጊዜ ባይ ጋር ነው። ጭራሽ ያልጀመርነውም ኮርስ ነበረ፣ የባለፈው ሳምንት ብቻ የጀመርነው ማለት። ከዛ አንጻር ዝግጁ ነኝ ብዬ አላምንም። ስሟን መግለጽ ያልፈለገች የድሬዳዋ ዩኒቨርሲቲ ተማሪም ለመውጫ ፈተና በቂ ጊዜ እንዳልነበራቸው ትናገራለች። ብቃት ማረጋገጫ እንደመሆኑ መጠን በደንብ ተዘጋጅተናል ብዬ አላስብም። እንደኔ ለመዘጋጀት አንደኛ ነገር ከሳይኮሎጂ አንጻርም ከጊዜ አንጻርም ከማቴሪያል አንጻርም ገናል ብዬ አላስብም። አሁን እኛ እየተማርን ባለፍንበት ታይም ላይ ኮሮና ነበረ፣ ጦርነት ነበረ ምናምን በጣም ብዙ ብዙ ነገሮች ነበሩ። ኢቭን አንድ ሴሚስተር በአርባ አምስት ቀን ተምረን ጨርሰን የመጣንበት መንገድ ነው። የስድስት ወር ትምህርት በአርባ አምስት ቀን ተምረን እንግዲህ ያንን ኮርስ ኤግዚት ላይ መፈተን ማለት ምን ማለት እንደሆነ ግልጽና የሚታወቅ ነገር ነው። ስለዚህ ከኛ ዝግጅት አንጻር እኛ ያው እንዲሁ እንደነገሩ ስለመጣ እንፈተን ምንም ማድረግ ስለማንችል በሚለው ነው እንጂ ለመፈተን በቂ ዝግጅት አድርገናል ብዬ አላስብም። አላደረግን ነው። በደብረ ብርሃን ዩኒቨርሲቲ የኮተን ተማሪ አቤል ተፈራ ከኮቪድ ባሻገር በአማራ ክልል በጦርነት ምክንያት ትምህርታቸው በተደጋጋሚ ሲቆራረጥባቸው እንደነበረ አውስቶ ሌሎች ዩኒቨርሲቲዎች እኩል መፈተናቸውን ትክክል አይደለም ይላል። ኤግዚት ኤግዛም ዘንድሮ መጀመሩ ከትምህርት ጥራት አንጻር ጥሩ ነው፣ ትክክል ነው። ግን እኛ ኮንሲደር ያደረገ አይደለም። የተማሪዎች ያለንበት ሁኔታ ምን አይነት ጫና አለ ለምሳሌ በጣም በክራሽ ኮርስ ነበር ከመጀመሪያ ጀምሮ ብዙውን በኮሮና ምክንያት በጦርነት ምክንያት በተለይ አማራ ክልል ላይ ብዙ ክራሽና ፕሮግራም አሳልፈን ነበረ እና ከዛ ከዛ አንጻር ጀስት ጃጅ እየተደረግን የነበረው ከአዲስ አበባ ዩኒቨርሲቲ እና ከሌሎች ዩኒቨርሲቲዎች ጋር እኩል ነበረ። ሁለተኛ ይሄኛውን ኮንሲደር ያደረገ ነገር አልነበረም እስካሁን ስንማር የነበረው ስ ሚኒስቴር የህዝብ ግንኙነት ኃላፊ ወይዘሮ አመለወርቅ ዝቅኤል ሚኒስቴር መስሪያ ቤቱ የመውጫ ፈተናውን በበቂ ሁኔታ እንደተዘጋጀበት ይናገራሉ። ይሄ የመውጫ ፈተና በሕግና በጤና ትምህርቶች በእርግጥ ከተጀመረ ከአስር ዓመት በላይ ቢሆንም ዘንድሮ በሁሉም የትምህርት ዘርፎች ተፈጻሚ ማድረግ እንዲቻል የተለያዩ ተግባራትን የተደረጉ ቅድመ ዝግጅቶችን እያደረግን የቆየንበት ሁኔታ አለ። በኦንላይን ከመሆኑ ጋር ተያይዞ በየደረጃው ከፍተኛ ዝግጅት እየተደረገ አስፈታኝ ተቋማትም ያደረጉትን ዝግጅት ሰር ገምግሟል። ባደረገው ክትትልና ግምገማም ሁሉም ከፍተኛ ፈተናውን ለመስጠት በሚያስችል ቁመና እና ዝግጅት ላይ መሆናቸውን በቅጥ ችሏል። የድሬዳዋ ዩኒቨርሲቲው አካዳሚያዊ ምክትል ፕሬዚዳንት ዶክተር መገርሳ ቃሲም ተማሪዎቹ ለመውጫ ፈተናው እንዲዘጋጁ ተገቢ ስራዎችን ሰርተናል ይላሉ። ኦፍኮርስ ያው እነኚህ ተማሪዎቻችን ያው እናውቃለን በዚህ አመት የሚመረቁ ተማሪዎች የኮሮና ቫይረ ጉዳይም ነበረ፣ ግን እንደዚያም ሆኖ በእኛ ዩኒቨርሲቲ ደረጃ ን በአገር አቀፍ ደረጃ ለእነኚህ ተማሪዎች ኦፍኮርስ ያለፉበትን ሂደት እናውቃለን ግን በለየት ባለ መልኩ ዩኒቨርሲቲዎች ለነኚህ ተማሪዎች ሰፖርት መማድረግ የማብቃት ስራ ላይ ተረባርበን በርካታ ስራዎች ስንሰራ ነበረ። እንግዲህ ተማሪዎቻችን ከኖርማል መማር ማስተማር ስራ ክላስ ውጪም በቱቶራል ፕሮግራሙ መምህራኖች መድበን በስፔሻል በሆነ መንገዱ ተማሪዎቻችን የመርዳት ስራ ላይ ርብርብ ስናደርግ ስለነበረ አይ ቲንክ እንግዲህ ተማሪዎቹ ያው ቅሬታም ቢያሰሙም አይ ቲንክ እንግዲህ በዩኒቨርሲቲ በኩል ያው ለተማሪዎች መደረግ ያለበትን ሰፖርት፣ የቱቶራል ሰፖርት፣ የሳይኮሎጂካል ሰፖርትም በተለያየ አይነት ስልጠናዎችም አይ ቲንክ ለተማሪዎቹ ለፈተናው ለመፈተም ብቁ ስራዎችን ሰርተዋል ብዬ ነው የማስበው። ለመውጫ ፈተና ራሱን የቻለ ጊዜ ከመመደብ ይልቅ ተማሪዎቹ ከመጀመሪያ ዓመት ጀምሮ እየተዘጋጁ እንዲመጡ ማድረግ የተሻለ መፍትሄ እንደሆነ ዶክተር መገርሳ ያመለክታሉ። ዘንድሮ የተማሪዎች ብቃት የሚረጋገጥበት የመውጫ ፈተና መሰጠት ይጀመራል ሲባል በሆሳና ከተማ የሚገኘ የዋቻማ ዩኒቨርሲቲ ተማሪዎች ከወር በፊት የተቃውሞ ሰልፍ አድርገው ነበር። ሰልፉን መልኩን ቀይሮ ለንብረቱ ድመትና ለተማሪዎች አካል ጉዳት መንስኤ ሆኗል። በአሁኑ ወቅት ግን በዋቸሞ ዩኒቨርሲቲም የመውጫ ፈተናው በሰላም በመሰጠት ላይ እንደሆነ ያነጋገርናቸው ተማሪዎች አረጋግጠው ልናል ይባላል። ዋቸሞ ዩኒቨርሲቲ ዱራሜ ባት የናቹራል ሪሶርስ ነው። ፈተናው ኖርማ ያለው ሁኔታ የፈተናው ሁኔታ አሪፍ ነው። ምክንያቱም ተማሪዎች ምናምን ምንም የተረበሹበት ምንም ነገር የለም። ያለው የደህንነትም ምንትል በጣም አሪፍ ነው። ምንም አስጊ የሚባል ነገር የለም። አሪፍ ነው። ምንም ትላንት ስለነበረ ነበረ። እንደውም አርብ ዕለት ያው ከጤና ጀምሮ ነበር ጊዜ ያለው ነገር በጣም ስጋት የለም እና ተማሪም ሰዓት ከመኖሩ አንፃር ያው ተረጋግቶ ነው የሚሰራ ያለው። ልዩ ልዩ አዲስ ቸኮልን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የአዲስ ዘገባ ሰፋ ያለ ነው በድረ ገጻችንና በማህበራዊ ገጾቻችን ላይ ይቀርባል። ለዛሬ ያልነውን ታዲያ እዚሁ ላይ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ የተሰናበትኩ። ነገ ከምሽት ሶስት ሰዓት ላይ እንመልሳለን። መልካም ምሽት። ደህና ደሩ። Legenda por